በምዕራብ አፍሪካ ይቶ ሀገር ካሜሩን እጅግ ታዋቂ የነበሩና ኮቪድ-19ን አድናለሁ እያሉ ሰውን እየሰበሰቡ ይጸሉ የነበሩት ቄስ በኮቪድ-19 መሞታቸው በተከታዮቻቸው መካከል ትልቅ መደናገጥና መሸበር ማስፈኑን ያሁንዴ የሚገኘው ዘጋቢያችን ሞኪ ኤድዊን ኪንዜካ በላከው ዘገባ ገልጿል። ሰለሞን አባተ ያቀርበዋል። ካሜሩን የዛሬ ሁለት ዓመት ላካሄደችው ምርጫ ፕሬዝደንታዊ እጩ የነበሩት ፓስተር ፍራንክሊን ዲፎር ነብይ ናቸው፣ ሞተው አይቀሩም የሚሉ በመቶዎች የሚቆጠሩ ተከታዮቻቸው ትናንት ማለዳ በመኖሪያ ቤታቸው ታጭቀው ሲዘምሩ አርፍደዋል። ቄሱ ከእግዜር ጋር ሊመካከሩ ለጊዜው ሄዱ እንጂ አልሞቱም እያሉ ከሐኪሞችና ከፖሊስ ጋር ንትር ገጥመዋል። እንዲፎር የሞቱት ከትናንት በስቲያ ቅዳሜ ሲሆን በድዋላ ከተማ የኮቪድ-19 ምላሽ ቡድን ግቢያቸው ውስጥ የአስከሬናቸው ቀብር ወዲያው ተፈጽመዋል። ቄስ እንዲፎር የሞቱት በኮቪድ-19 መታመማቸው በታወቀ ከአንድ ሳምንት ባነሰ ጊዜ መሆኑን ሐኪማቸው ዶክተር ጋይሌን ናንጋ በሜሴጅንግ አፕ ለቪኦኤ ገልጸዋል። ቄስ እንዲፎር ጣር ላይ እንደነበሩ ያዩ እርሳቸው የሚመሯት የኪንግ ሺፕ ዓለም አቀፍ ሚኒስትሪስ ቤተ ክርስቲያን ተከታዮች ወዲያው ለሐኪሙ ደውለው እንዲደርሱላቸው እንደጠየቋቸውና ዶክተር ናንጋ ሲደርሱ ቄሱ በመተንፈሻ አካላት የጠና መታወክ ላይ እንደነበሩ አስታውሰው እርዳታ ባደረጉላቸው ከአስር ደቂቃ ባነሰ ጊዜ ሕይወታቸው ማለፏን ገልጸዋል። እንዲፎር አልሞቱም ያሉ ተከታዮቻቸው ሐኪሞቹን አባረው እንዳይቀበሩ ሲከላከሉ የፖሊስ ኃይል ተልእኮ ለመበተን ሙከራ መደረጉን የክልሉ ገዢ ለቪኦኤ ተናግረዋል። አሁን ከፓስተር ፍራንክሊን ዲፎር ጋር በዚያ አይነት የቀረበ ግንኙነት ላይ የነበሩ ሰዎች ሁሉ ምርመራ እንዲደረግላቸው የሕክምና ባለሙያዎች እየወተወቱ ናቸው። ቄስ እንዲፎር ለኮቪድ-19 ህሙማን በብርቱ ከመጸለያቸው ጎን ግን ለድሆች ባሊና ሳሙና እየገዙ እንዲታጠቡና ንጽህናቸውን እንዲጠብቁ ያድሉ እንደነበር ራሳቸውን ከኮሮና ቫይረስ እንዲከላከሉም ይመክሩ እንደነበር ተገልጿል። ባለፈው ሚያዝያ 12 ጎዳና ላይ ወጥተው የአፍና የአፍንጫ መሸፈኛ ሲያድሉም ታይተዋል። የእንዲፎር ተከታዮች ቄሱ ተአምራዊ ፈዋሽ ናቸው ብለው ያምናሉ።